የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላለፈውን ፕሮግራም አሁን ጀመረ። ቤተ ክርስቲያን መንግሥት የጣሰውን ሕግ መሠረት በማድረግ መብቷን ለማስከበር እስካሁን ድረስ ፍጹም ሰላማዊ የሆነውን እንቅስቃሴዋን አድማሱን በማስፋት የካቲት አምስት ቀን 2015 ዓ.ም ለማድረግ ያቀደችውንና ያሳወቀችውን ሀገር አቀፍና ዓለም አቀፍ ሰላማዊ ሰልፍ ያለምንም ከልካይነት በራሱ አደባባይ የምታከናውን መሆኑን እናሳውቃለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተፈጠረውን ችግር አጋጣሚ ለእኩይ የፖለቲካ ዓላማ ለመጠቀም የሚንቀሳቀሱ አካላትን በቁጥጥር ስር አውሎ ለሕግ ማቅረብ ተግባር ተጀምሯል ሲል የመንግስት ኮሚኒኬሽን አገልግሎት ማምሻውን አስታውቋል። ይሁን እንጂ የቤተ ክርስቲያኗ ሲኖዶስ ዛሬ በሰጠው ምላሽ መንግስት የቤተ ክርስቲያኒቱን ጥያቄ የማይመልስ ከሆነ የካቲት አምስት የተጠራው ሰላማዊ ሰልፍ በተያያዘለት ቀን ይካሄዳል ነው ያሉት። ቀደም ብሎ የሰማችሁትም የሲኖዶስ መግለጫ በንባብ ያቀረቡት የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ብፁዕ አቡነ አብርሃምን ድምፅ ነው። ዝርዝሩ በዕለቱ አቢይ ርዕስ ይሰማል። በኢትዮጵያ ለስደተኞችና ተፈናቃዮች የሚደረገው እርዳታ እንዲጨምር የዩኤንኤችሲአር ኃላፊ ፊሊፖ ግራንዲ በድጋሚ ጠይቀዋል። ሐሙስ የካቲት 2 2015 ዓ ም ጤና አስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ ፓትሪክ ቲያ ደግሞ ለቴክኒክ ምህንድስናው ተሰይመዋል ቆንጅት ታየናት የሰዓቱን የዓለም ዜና የምታሰማል ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በርከት ካሉ ወቅታዊ ቅንብሮችና ዘገባዎችን ይዘን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን የሰዓቱ የዓለም ዜና ይቀድማል መልካም ምሽት ጤና ይስጥልኝ። እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። ኢትዮጵያ ከዓለም ባንክ ጋር የመጀመሪያውን የበካይ ጋዝ ልቀት ቅነሳ የገዢ ማዕቀፍ ስምምነት መፈራረሟ ተዘግቧል። በስምምነቱ መሰረት የዓለም ባንክ የደን እንክብካቤና ጥበቃን ጨምሮ ተስማሚ የመሬት አጠቃቀሞችን በመተግበር የካርቦን ልቀትን ለመቀነስ የሚያግዝ እስከ 40 ሚሊዮን ዶላር የሚደርስ ድጋፍ ያደርጋል ተብሏል። ስምምነቱ የደን መመናመንን በመቀነስና ውጤታማ የደን ልማትና እንክብካቤ በማድረግ የካርቦን ልቀትን ለመቀነስ የሚደረገውን ጥረት ያግዛል ተብሏል። የኤርትራ ወታደሮች ትግራይ ውስጥ የመብት ረገጣ ፈጽመዋል የሚለው የፈጠራ ወሬ ነው ሲሉ ፕሬዚደንት ኢሳያስ አፈወርቂ ተናገሩ። በሰሜን ኢትዮጵያ ለሁለት ዓመታት በተካሄደው ጦርነት የኤርትራ ወታደሮች ትግራይ ክልል ውስጥ የመብት ረገጣዎችን ፈጽመዋል የሚሉት ውንጀላዎች ከፈጠራ ወሬ የሚቆጠሩ ናቸው ሲሉ የኤርትራው ፕሬዚደንት ተናግረዋል። ፕሬዚደንት ኢሳይያስ ዛሬ በኬንያ ጉብኝታቸው ላይ የሀገራቸውን ወታደሮች ኢትዮጵያ ውስጥ መገኘት በተመለከተ ጋዜጠኞች ለሰነዘሩት ጥያቄ በቀጥታ መልስ ሳይሰጡ ይሄ የፈጠራ ወሬ ፋብሪካዎች የምላቸው ወገኖች ጭንቅላታቸው ውስጥ የሚፈጥሩት ነገር ነው ሲሉ መልስ ሰጥተዋል። የኤርትራ ወታደሮች በሰሜን ኢትዮጵያው ጦርነት ለኢትዮጵያ መንግስት ኃይሎች ጎን ሆነው የተዋጉ ሲሆን ዩናይትድ ስቴትስና የመብት ቡድኖች በጦርነቱ አስከፊ የጭካኔ አድራጎቶችን በመፈጸም ወንጅለዋቸዋል። የሰሜን ኢትዮጵያውን ጦርነት ለማቆም ባለፈው ህዳር ወር የሰላም ስምምነት የተፈረመ ሲሆን ኤርትራ በዚህ ስምምነት አልተካፈለችም። የኤርትራ ወታደሮች ትግራይ ውስጥ መኖራቸውን በሚመለከት ለቀረበላቸው ጥያቄ ፕሬዚደንት ኢሳያስ በሰጡት መልስ የኢትዮጵያን የሰላም ሂደት ለማደናቀፍ እንዲሁም ኢትዮጵያንና ኤርትራን ለማጋጨት ሐሰተኛ መረጃ የማሰራጨት ዘመቻው ቢቀጥልም በዚህ ጉዳይ ውስጥ ለመግባት ፍላጎት የለኝም ብለዋል። አክለውም ፕሬዚደንት ኢሳያስ ኢትዮጵያ ውስጥም ሆነ በአጠቃላይ በቀጣናው ላሉ ችግሮች ኤርትራን ምክንያት አታድርጉ ብለዋል። እኛን ጎትታችሁ ልትከቱን አትሞክሩ። ይሄ የሰላም ሂደቱ ግቡን እንዳይመታ ለማደናቀፍ የሚፈልጉ ወገኖች ቅዠት ነው ብለዋል። የአዣንስ ፍራንስ ፕሬስ ዘገባው አክሎም ከዓለም እጅግ አምባገነን መንግስታት አንዷ የሆነችው ኤርትራ የኢትዮጵያን መንግስት ለመደገፍ ወታደሮቿን ወደ ትግራይ መላኳን እና በብዙ መቶች የተቆጠሩ ሲቪሎችን በመግደል የቀረበባትን ውንጀላ ተከትሎ ዩናይትድ ስቴትስ ማዕቀብ እንደጣለችባት አመልክቷል። ይህ በዚህ እንዳለ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ሀገራቸው የኢጋድ ማለት የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት አባልነቷን ለማደስ መወሰኗን አስታውቀዋል። የኬንያ ፕሬዚደንት ዊሊያም ሩቶ በበኩላቸው ኤርትራ በቀጣናዊ ሰላምና መረጋጋት ስለምትጫወተው ሚና እንዲሁም የሶማሊያን ብሔራዊ የጦር ሰራዊት ለመገንባት ስላበረከተችው አስተዋጽኦ አሞግሰዋል። የኬንያው ፕሬዝደንት አክለውም ሀገራቸው በአስመራ ኤምበሲ እንደምትከፍት ይፋ አድርገዋል። ሁለቱ ሀገሮች ዜጎቻቸው ከዛሬ እንደ አውሮፓውያን አቆጣጠር የካቲት ዘጠኝ ሁለት ሺህ ሀያ ሶስት ዓመተ ምህረት ጀምሮ ወደ ሁለቱ ሀገሮች ለመጓዝ ቪዛ እንደማያስፈልጋቸው አስታውቀዋል። በሌላ ዜና በቅርብ ወራት የኤርትራ መንግስት ጥብቅ ከሆነው የብሔራዊ ውትድርና አገልግሎት ምልመላ ዘመቻው ጋር በተያያዘ ከምልመላ ያመለጡ ተብለው የተወነጀሉ በሺዎች የተቆጠሩ ሰዎችን ቤተሰቦች እየቀጣ ነው ሲል ሂውመን ራይትስ ዋች ተናግሯል። የኤርትራ ኃይሎች የኢትዮጵያ ትግራይ ክልል ጦርነት ከተቀሰቀሰ ጀምሮ የኢትዮጵያን መንግስት በመደገፍ በስፋት ተሳትፈዋል። እጅግ አስከፊ የመብት ጥሰቶችም ፈጽመዋል ሲል ሁማን ራይትስ ዋች ወንጅሏል። የኤርትራ ባለስልጣናት ከብሔራዊ ውትድርና ያመለጡ ወይም ከአገልግሎቱ የሸሹ ያሏቸውን ለመያዝ በስፋት አፈሳ እያካሄዱ ናቸው ብሏል ሁማን ራይትስ ዋች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዛሬ ከሱዳን ወታደራዊ መሪዎች ጋር ካርቱም ላይ እንደሚነጋገሩ ተዘግቧል። ውይይታቸው በሩሲያና በሌሎችም ጉዳዮች ላይ ያተኮረ እንደሚሆን የሱዳን መንግስት የዜና ማሰራጫ ሱና ዘግቧል። ውይይቱ ከሁለቱ ሀገሮች የጋራ ግንኙነት በተጨማሪ ደቡብ ሱዳንን፣ ቻድን እና ማዕከላዊ አፍሪካ ሪፐብሊክን ጨምሮ በግጭቶች የተጎዱ የሱዳን አጎራባች ሀገሮችንም በሚመለከት እንደሚያተኩር የሱዳን ተጠባባቂ የውጭ ጉዳይ ሚኒስትር አሊ አልሳድክ አመልክተዋል። በዝርዝር ያበራሩት ነገር የለም። ከሩሲያ የውጭ ጉዳይ ሚኒስትር ጉብኝት ቀደም ብሎ የዩናይትድ ስቴትስና የአውሮፓ ሀገሮች ከፍተኛ ዲፕሎማቶች ወደ ሱዳን በመጓዝ ከወታደራዊ መሪዎቹና ከአፍቃሪ ዲሞክራሲ ቡድኖች ጋር የሀገሪቱን የዲሞክራሲ ሽግግር በሚመለከት ለሁለት ቀናት ውይይት አድርገዋል። የሩሲያው የውጭ ጉዳይ ሚኒስትር ወደ ሱዳን ከማቅናታቸው በፊት ማሊን እና ሞሪታኒያን ጎብኝተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ሰኞ ቱርክና ሶሪያ ውስጥ በደረሰው ከባድ ርዕደ መሬት የሞቱ ሰዎች ቁጥር ከ17 ሺህ እንዳለፈ ተዘግበዋል። በሁለቱ ሀገሮች የእርዳታ ሰራተኞች ከፈራረሱት ህንፃዎች ስር በህይወት ተቀብረው ላሉ ሰዎች ለመድረስ ሲሯሯጡ ውለዋል። ሰራተኞቹ ለእርዳታ ርብርቡ የሚያስፈልጋቸው በቂ መሳሪያ እንደሌላቸው ነው የተዘገበው። የቱርክ የአደጋ ጊዜ ስራ አመራር መስሪያ ቤት ትናንት በሰጠው መግለጫ የመሬት ነውጡን ሰለባዎች ለመፈለግ በተያዘው ጥረት ወደ አንድ መቶ አስር ሺህ የሚሆኑ ሰራተኞች እንደተሰማሩ አመልክቷል። 5500 ትራክተሮች፣ አፈር ገልባጮች፣ መቆፈሪያዎችና ክሬኖችን ጨምሮ የተለያዩ ተሽከርካሪዎች ወደ ሀገሪቱ እንደተላኩም ነው የገለጸው። የቱርክ ባለስልጣናት እንዳሉት በርዕደ መሬቱ ከ14 ሺህ በላይ ሰዎች ሞተዋል፣ ከ63 ሺህ የሚበልጡ ሰዎች ደግሞ ቆስለዋል። በሶሪያ ድንበር በኩል ደግሞ በአማጽያን ቁጥጥር ስር ያለችው እና ቱርክ ድንበር ላይ የምትገኘው ኢድሊብ ከባዱ የመሬት ነውጥ ለማገገም እየጣረች ነው። ዓመታት በፈጀ የእርስ በርስ ጦርነት እጅግ የተጎዳው ያቀጣና እጅግ ግዙፍ ዓለም አቀፍ ሰብአዊ ድጋፍ እንደሚያሻው የረድኤት ተቋማት አስታውቀዋል። የዶሪያን ጃንሰንን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች። ሰኞ ዕለት የተከሰቱት ሁለት ከፍተኛ የመሬት መንቀጥቀጦች በሶሪያ አማጽያን ቁጥጥር ስር ባለችው ኢድሊብ አውራጃ ላይ ከፍተኛ ጉዳት አድርሰዋል። ይሁን እንጂ ከጥፋቱ መካከል ተአምራዊ የሆኑ ታሪኮች እየተሰሙ ነው። አቡ ያዛን ማዳ ከመሬት መንቀጥቀጡ የተረፉ ናቸው። መሬቱ ከግርጌያችን ተከፈለ። ከዚያም ከሕንፃዎቹ ላይ መውደቅ ጀመር። የተሰማን ስሜት ከአሳንሳር ላይ በፍጥነት እየተመዘገዘጉ የመውረድ አይነት ሲሆኑ፣ ከዚያ በኋላ ግድግዳዎቹና ጣሪያው ላያችን ላይ ወደቁ። ማዳና ቤተሰባቸው በተለምዶ ባለነጭ ቆብ በተሰኙት የማህበረሰብ መከላከያ ኃይሎች አማካኝነት ህይወታቸው ሊተርፍ ችሏል። ይሁን እንጂ የማዳ ልጅ ሀቢብ ሕይወቱ አልፏል። ማዳ እራሳቸውም ጉዳት የደረሰባቸው ሲሆን ሴት ልጃቸውም እንደዛው ጉዳት ደርሶባታል። ከፍርስራሹ ስር የተጎዱትንና የሞቱትን ሰዎች ለማውጣት ከፍተኛ ጥረት አድርገናል። በፈራረሱት ህንፃዎች ስር በቂ አየር ባይኖርም የአየር ጸባዩም ቀዝቃዛ ቢሆንም ጥረታችንን ቀጥለናል። ላለፉት 36 ሰዓታት ሰዎችን ከፍርስራሹ ስር ማውጣት አላቋረጥንም። የጉዳቱ መጠን ከባድ ከሆነው የክረምቱ ቅዝቃዜ ጋር ተደማምረው ባለነጭ ቆቦቹን ስራቸውን እያከበደባቸው ነው። እብደት ነው። ህንፃዎቹ ተደርምሰዋል። ሰዎች ድጋፍ አልባ ሆኗል። ምን ማድረግ እንዳለባቸው አያውቅም። ይህ እጅግ አስፈላጊ ነው። እስካሁን ድረስ ኤድሌቭ የደረሰ ምንም አይነት ረዴት የለም። ሰዎችም ድጋፍ እንዴት ማግኘት እንደሚችሉ አያውቁም። ስለዚህ እጅግ በጣም ውስጣችን በሐዘን ተጎድቷል። ብዙ ነገር የሚያስፈልገን ቢሆንም አሁን ላይ ግን በእጅጉ የሚያስፈልጉን መሠረታዊ ነገሮች የሕክምና መሳሪያዎች፣ ብርድ ልብስና ምግብ ናቸው። አስከፊው የመሬት መንቀጥቀጥ ከአስርት ዓመታት በላይ ከዘለቀው የእርስ በርስ ጦርነቱ የተረፉ ጥቂት መሠረተ ልማቶችንም ጨርሶ አውድሟል። በዚህ የተነሳም የረድኤት ተቋማት አጣዳፊ የሆነ ዓለም አቀፍ እርዳታ ያስፈልጋል እያሉ ነው። ያዛን ሺሻክሊ የማራም ፋውንዴሽን ባልደረባ ናቸው። የቱርክ ድንበር እስካሁን ድረስ ክፍት ቢሆንም በመሬት መንቀጥቀጡ የተነሳ እነዚህ የድንበር መንገዶች ወድመዋል። ምንም እንኳን ወደ ኢድሊብ ድጋፍ መቼ እንደሚደርስ ባይታወቅም ማዳ ግን አሁንም ድረስ አመስጋኝ ናቸው። ሁሉም ጎረቤቶቼ ሞተዋል። ምንም እንኳን ልጄ ቢሞትም አሁንም ከቤተሰቤ ጋር ነው የምኖረው። ስለዚህ ከቤተሰቤ ጋር መኖሬ የአምላክ ሁለታና ትልቅ ነገር ነው። ከአስር ዓመት የእርስ በርስ ጦርነት በኋላም አሁን በኢድሊብ የደረሰው የመሬት መንቀጥቀጥ የክረምቱ ብርድና ረሃብ ታክለውበት ከባድ የሆነ የበሽታ ስጋት ደቅኗል። የአውስትሬሊያ የመከላከያ ሚኒስቴር ከቻይና ኮሚኒስት ፓርቲ ጋር ግንኙነት ባላቸው ኩባንያዎች የተሰሩ የስለላ ካሜራዎችን ከህንፃዎቹ ላይ ሊያስወግድ መሆኑን መንግስቱ አስታወቀ። የአውስትሬሊያ መንግስት ይህንን ያስታወቀው ዩናይትድ ስቴትስ እና እንግሊዝ ተመሳሳይ እርምጃ መውሰዳቸውን ተከትሎ ነው። የአሜሪካ ድምፁን ዘገባ ስመኝሽ የቆየ ታቀርበዋለች። አንድ የአውስትራሊያ ጋዜጣ ትላንት ሐሙስ እንደዘገበው የቻይና ኩባንያ በሆኑት ሂክ ቪዥንና ዳህዋ የተሰሩ ቢያንስ 913 ካሜራዎች፣ የኤሌክትሪክ መገናኛ መስመሮችና የህንጻ መግቢያ ስርዓቶች፣ እንዲሁም የቪዲዮ መቅረጫዎች የአውስትራሊያ መከላከያና የውጭ ጉዳይ ሚኒስትሮችን ጨምሮ በተለያዩ የመንግስት ተቋማት ህንጻዎች ላይ ይገኛሉ። የአውስትራሊያ መከላከያ ሚኒስትር ታዲያ በህንጻዎቹ ላይ የሚገኙትን እነዚህን በቻይና ኩባንያዎች የተሰሩ የኤሌክትሮኒክስ መሳሪያዎች ሊያስወግድ መሆኑን ሚኒስትሩ ሪቻርድ ማርሌስ ገልጸዋል። ይህ ጉዳይ ወደ እኛ ትኩረት መምጣቱ አስፈላጊ ነው። አሁን ካሜራዎቹ በመከላከያ ውስጥ የት እንዳሉ ግምገማ እያደረግን ነው። ያንን ሂደት ከጨረስን በኋላ ጥያቄ ውስጥ የገቡትን እናነሳችኋለን። በዚህ ጉዳይ ላይ ከልክ ያለፈ ምላሽ መስጠት ያለብን አይመስለኝም። ነገር ግን ስለ ጉዳዩ እንድናውቅ መደረጉ ጥሩ ነው። ስለ ጉዳዩ አጣርተን እርምጃ መውሰዳችን ደግሞ አስተዋይነት ነው። አውስትራሊያ የወሰደችውን እርምጃ በተመለከተ አስተያየታቸውን እንዲሰጡ የተጠየቁት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ በምላሻቸው የብሔራዊ ደህንነት ጽንሰ ሐሳብን የሚለጥጡና የመንግስትን ስልጣን አላግባብ በመጠቀም የቻይና ተቋማት ላይ አፈናና መድሎ የሚፈጽሙ በማለት የገለጿቸውን ድርጊቶች ተችተዋል። በመጨረሻም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ለአውሮፓ ሕብረት ፓርላማ ንግግር አድርገዋል። ዜሌንስኪ ሀገራቸው የሩሲያን ወረራ በመመከት በምታደርገው ውጊያ ተጨማሪ የጦር መሳሪያ እንደሚያስፈልጋትና የሕብረቱ አባልነቷ ንግግር እንዲጀመር አጥብቀው ያሳሰቡበት ንግግር ሲሆን የሕብረቱ መሪዎች ከመቀመጫቸው ተነስተው በጭብጨባ አጅበዋቸዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅ፣ ታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ የካቲት 2 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ። የድረገጽና ማኅበራዊ ትስስር ገጾቻችን አሰናጇ ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ጆጌል ነው። አድማጮች፣ አሁን በስርጭታችን የጊዜ ሰሌዳ መሠረት ወደ ቀዳሚው የዕለቱ አቢይ ርዕስ ነው የምናልፈው። ቀደም ብለን በመግቢያ ያስተዋወቅነው ወቅታዊ ርዕስ ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የተፈጠረው ችግር በሰላማዊ መንገድ እንዲፈታ መንግስት አቋሙን መያዙን የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ማምሻውን ባወጣው መግለጫ አስታውቋል። ሆኖም አጋጣሚውን ለኩ የፖለቲካ ዓላማ ለመጠቀም የሚንቀሳቀሱ አካላት ያላቸውን በቁጥጥር ስር ውሎ ለህግ የማቅረብ ተግባር ተጀምረዋል ነው ያለው መግለጫው። በሌላ በኩል መንግስት የቤተ ክርስቲያኒቱን ጥያቄ የማይመልስ ከሆነ ለየካቲት አምስት የተጠራው ሰላማዊ ሰልፍ ይካሄዳል ሲል ቅዱስ ሲኖዶስ ዛሬ አስታውቋል። የጸጥታና ደህንነት የጋራ ግብረ ኃይል ትላንት ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች በተመሳሳይ ቀንና ቦታ ህገወጥ ሲል የገለጸው የሰልፍ ጥሪ መደረጉን ጠቅሶ ይህም ከሚመለከተው አካል አልተፈቀደም ነው ያለው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ በበኩሉ መንግስት በግልጽ ወገንተኛ አቋም ይዞ በቤተ ክርስቲያኒቱ ጉዳይ ላይ ጣልቃ እየገባ ነው ብሎ ችግሩን ሰላማዊ ልባት የሚያገኝበትን መንገድ እንዲያመቻች ሲል ጠይቋል። Kennedy da yaba ta, in ji ጠቅላይ ሚኒስትር ዐብይ አህመድ በአውሮፓ ካደረጉት የስራ ጉብኝት ከተመለሱ በኋላ ትናንት የካቲት 1 2015 ዓ ም በወቅታዊ ጉዳዮች ዙሪያ ከመንግስታቸው ከፍተኛ የስራ ኃላፊዎች ጋር ተወያይተዋል። ውይይቱን ተከትሎ የጸጥታና ደህንነት የጋራ ግብረ ኃይል ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች በተመሳሳይ ቀንና ቦታ ህገ ወጥ ያለው የሰልፍ ጥሪ መደረጉን ጠቅሶ ይህም ከሚመለከተው አካል አልተፈቀደም ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ጥር 27 በሰጠው መግለጫ የቤተ ክርስቲያን ጥያቄ ምላሽ የማያገኝ ከሆነ የካቲት አምስት 2015 ዓ ም በሀገር ውስጥና በውጭ ያሉ ካህናትና ምዕመናን ሰላማዊ ሰልፍ እንዲያደርጉ ሲል መወሰኑን መግለጹ ይታወቃል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህገ ወጥ ነው የምትለውና የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል በተገንጣይ አካላት የተቋቋመው አካልም በተመሳሳይ ቀን ሰላማዊ ሰልፍ መጥራቱን ጥር 29 በሰጠው መግለጫ አስታውቋል። ይህ አካሄድ ክስተቱን እንደ ሽፋን በመጠቀም ከውስጥና ከውጭ ተቀናጅተው ሀገራችንን ለማፍረስ ለሚሰሩ ጸረ ሰላም ኃይሎች በር እየከፈተ መሆኑን መላው የሀገራችን ህዝብና የእምነቱ ተከታዮች ግንዛቤ ሊወስዱ ይገባል ያለው የጸጥታና የደህንነት ግብረ ኃይል በተጨማሪም በሃይማኖቱ ሽፋን የሚደረጉ የህገወጥ ሰልፎቹ ቅስቀሳዎች በሀገሪቱ የደህንነት ስጋት እንዳለ በማስመሰል በቅርቡ በአዲስ አበባ የሚካሄደው የአፍሪካ ህብረት ዓመታዊ ጉባኤ እንዲስተጓጎል ሆን ተብሎ በእቅድ እየተመራ መሆኑንም ደርሽበታለሁ ብሏል። በመሆኑም በዚህ ጉዳይ በላይ በሚመለከተው አካል የተፈቀደ ሰልፍ የሌለ መሆኑ ታውቆ ህብረተሰቡ ከዚህ ህገወጥ ሰልፍና ግጭት ቀስቃሽ ተግባራት ራሱን እንዲጠብቅ ሲል አስጠንቅቋል። ማስጠንቀቂያውን ችላ በማለት ሰልፍ የሚደረግ ከሆነ ለዜጎችና ለአገር ሰላምና ደህንነት መረጋገጥ ሲባል ህጋዊ እርምጃ ወስዳአለው ሲልም ግብረ ኃይሉ አሳስበዋል። ይህን የግብረ ኃይሉን መግለጫ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ተቃውሞታል። ሲኖዶሱ ዛሬ የካቲት 2 2015 ዓ ም አመሻሽ ላይ በሰጠው መግለጫ የጸጥታና ደህንነት የጋራ ግብረ ኃይል ያወጣው መግለጫ የቤተ ክርስቲያንን ህጋዊ መብት የገፈፈ በመሆኑ ቤተ ክርስቲያን አትቀበለውም ብሏል። የሲኖዶሱን መግለጫ በንባብ ያቀረቡት የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ እና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ናቸው። ከመንግስት የደህንነት የጋራ ግብረ ኃይል ወቅታዊ የጸጥታ ጉዳይን አስመልክቶ የካቲት አንድ ቀን 2015 ዓ ም የተሰጠው የሰልፍ ክልከላ መግለጫ መንግስት አሁንም ችግሩን ለመፍታት ሳይሆን ቤተ ክርስቲያኒቱን ላንዴና ለመጨረሻ ለማውደምና ቤተ ክርስቲያኒቱን ለማጥፋት የታወጀ አዋጅ መሆኑን በጽኑ እንደምናምን አድርጎናል። በመግለጫውም አንደኛ በእምነቱ አባቶች በተመሳሳይ መልኩ ሰልፍ ተጠርቷል በማለት መጥቀሱ የቤተ ክርስቲያን የመጨረሻው አካል የሆነው ቅዱስ ሲኖዶስ አውግዞ የለያቸውን አካላት የእምነቱ ተከታይ ማድረግ ብቻ ሳይሆን መብት ያላቸው ህጋዊ አካላትና የቤተ ክርስቲያን አባቶች አድርጎ መጥራቱ አሁንም ላይ ማብራሪያ ለመስጠት መሞከሩ የቤተ ክርስቲያኒቱን ክብር የሚነካና የሚያጠለሽ እንዲሁም ህግና ስርዓትን ከማስከበር ይልቅ ለህገ ወጦች ጠበቃ ሆኖ የሚከራከረው መንግስት መሆኑን ጭምር ለመረዳት ችለናል። በመሆኑ ቤተ ክርስቲያን በመንግስት የደህንነት የጋራ ግብረ ኃይል ተሰጠ የተባለው መግለጫ የቤተ ክርስቲያናችንን ህጋዊ መብት የገፈፈና ህገ ወጥ መግለጫ በመሆኑ ቤተ ክርስቲያናችን አትቀበለው። የቤተ ክርስቲያኗን ጥያቄ የፖለቲካ ቅርጽ ለማስያዝ ሆን ተብሎ ጸባጫሪ መልእክቶችም በአደባባይ እየተለጠፉ ነው በማለት ድርጊቱን ያወገዘው ሲኖዶሱ መንግስት የቤተ ክርስቲያኒቱን ጥያቄ የማይመልስ ከሆነ ለየካቲት አምስት የተጠራው ሰላማዊ ሰልፍ እንደሚካሄድም አስታውቋል። ህግ እየጣሰና የቤተ ክርስቲያኒቱን ክብርና ልዕልና እያዋረደ የሚቀጥል ከሆነ ቤተ ክርስቲያን መንግስት የጣሰውን ህግ መሰረት በማድረግ መብቷን ለማስከበር እስካሁን ድረስ ፍጹም ሰላማዊ የሆነውን እንቅስቃሴዋን አድማሱን በማስፋት የካቲት አምስት ቀን 2015 ዓ ም ለማድረግ ያቀደችውንና ያሳወቀችውን ሀገር አቀፍና ዓለም አቀፍ ሰላማዊ ሰልፍ ያለምንም ከልካይነት በራሱ አደባባይ የምታከናውን መሆኑን እያሳወቅን፣ መንግስትም ድርሻው ሰልፉ ሰላማዊ ሆኖ እንዲጠናቀቅ መንግስታዊ ኃላፊነቱን በአግባቡ መወጣት ብቻ መሆኑን እያሳሰብን፣ ዛሬም ቢሆን መንግስት ቆም ብሎ በማሰብ ከእኛ ከአባቶች ጋራ ሃይማኖታዊ፣ ቀኖናዊና መንፈሳዊ የአስተዳደር ስርዓታችንን ባልጣሰ መልኩ ለመነጋገርና ችግሩን በዘላቂነት ለመፍታት ጥረት ካደረገ በውይይት ለመፍታት መንፈሳዊ በራችን ክፍት መሆኑን እናሳውቃለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም በቤተ ክርስቲያኑ ያለውን ወቅታዊ ጉዳይ አስመልክቶ ዛሬ መግለጫ አውጥቷል። ኢዜማ በመግለጫው መንግስት ወገንተኛ አቋም በመያዝ በግልጽ ጣልቃ እየገባ ነው ሲል ወንጅሏል። አቶ አንድነት ሽፈራው የኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባል ናቸው። በእኛ እምነትና አረዳድ አንድ ተቋም የራሱ የሆነ አሰራርና ስርዓት ህግ አለ። በውስጡ የሚፈጠሩትን ችግሮች የሚፈታበት መንገድ አለ። መንግስት በዚህ ሂደት ውስጥ የሚኖረው ሚናና ተሳትፎ ሊሆን የሚገባው ተቋሙ በተቀመጥ ባስቀመጠው አግባብ ህግና አሰራር መሰረት የወሰናቸው ውሳኔዎች እንዲከበሩ ማድረግ ነው። ያ ተቋም ውሳኔዎችን ከማሳለፍ ባለፈ የተላለፉት ውሳኔዎች ወደ ተግባር እንዲቀየሩ ማድረግ የሚችልበት ጉልበትም ኃይልም የለም። ይህንን በብቸኝነት መብት ያለው በዚች ሀገር ላይ በየትኛውም ተቋም ውስጥ የሚፈጠሩትን ነገሮች መብት ያለው መንግስት ነው። መንግስት ያንን ነገር ማድረግ ሲገባው ከዚህ አልፎ በሂደት ውስጥ ተገፋን ወይም ደግሞ ችግር ተፈጥሮብናል የሚለው አካላቶች በተቋሙ ህግና አሰራርም ውጭ እንዲሁም ደግሞ ከሀገሪቷ ህግና ስርዓት ውጭ ሄደው ፍላጎታቸውን በጉልበት ለማስፈጸም የተቋሙን ሀብትና ንብረቶች፣ እምነት ስርዓቶችን በጎደፈ መልኩ የሚያደርጉትን እንቅስቃሴ አጃቢ ሆኖ በወገንተኝነት በጋራ በሰላም ችግሩ ፍቱ በሚል ስም ህግና ስርዓት የማይፈጸምበት ነገ በሌላ ጉዳይ ላይም ጥያቄና ፍላጎት ያለው አካል ፍላጎቱን በህግና በስርዓት ሳይሆን በጉልበት ማስፈጸም እንዲችል እንደሚችል እንዲያስብ የሚያደርግ እስከዛሬ ድረስ የመጣንበትን አስቸጋሪ ሁኔታ የሚያወሳስብ አቋም ይዞ እየተሳተፈ ነው። በተለይ የኦሮሚያ ክልል መንግስትና የክልሉ የጸጥታ ኃይል በተጨማሪ የሚፈጠሩት ችግሮች ለሀገር ህልውናና ስጋት ችግር በሚሆንበት ሰዓት ግን ማዕከላዊ መንግስቱ ገብቶ ችግሩን ማረጋጋትና መፍታት የሚችልበት በሕገ መንግስት የተሰጠው ስልጣን ቢኖርም ችግሩን ለመፍታትና ተባብሶ ወደ የማይፈለግ ደረጃ ከመድረስ በፊት ከሱ የሚጠበቀውን ነገር እያደረገ አይደለም። ምንም እንኳን ጠቅላይ ሚኒስትር አብይ መንግስታቸው በቤተ ክርስቲያኗ ጉዳይ ገለልተኛ መሆኑን ቢገልጹም ቤተ ክርስቲያኗ በበኩሏ መንግስት በሕገ ወጥነት የፈረጅኩትን አካል እየደገፈ ነው ስትል ትከሳለች። ከቤተ ክርስቲያኗ ወቅታዊ ችግር ጋር በተያያዘ ያሉ ጉዳዮች ጎልተው የታዩበት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከክልሉ መገናኛ ብዙኃን ኦቤን ጋር ባደረጉት ረዘም ያለ ቃለ መጠይቅ ስለ ጉዳዩ በቀጥታ አላነሱም። ይሁንና ርዕሰ መስተዳድሩ ሰኞ ጥር 29 በተሰራጨው በዚሁ ቃለ መጠይቃቸው ኢትዮጵያ የሚገጥሟትን ፈተናዎች በማለፍ የብልጽግናና ና የአንድነት ግቧን ከማሳካት የሚገታት የለም ብለዋል። የመንግስት ባለስልጣናት ጭምር በንግግራቸው እስካሁን ችግሩን የሚያባብስ አሉታዊ ሚና መጫወታቸውን የገለጸው ኢዜማ በበኩሉ በቤተክርስቲያን ውስጥ የተፈጠረው ችግር በቤተክርስቲያኗ ክርስቲያኗ ቀኖና ከዚያም ካለፈ በህግና ህጋዊ መንገድ ብቻ እንዲፈታ ሲል አሳስበዋል። በጾመነነዌ የምህላና የጸሎት ወቅት ጥቁር የለበሱ ምዕመናን በአንዳንድ አካባቢዎችና የመንግስት ተቋማት እንግልት እንደደረሰባቸውም የተናገሩት የኢዜማ የብሔራዊ ስራ አስፈጻሚ ኮሚቴ አባል አቶ አንድነት ሽፈራው ችግሩ ለሀገር ሰላምና ደህንነት ስጋት እየፈጠረ መሆኑን ተገንዝቦ መንግስት ህግን አስከብሮ የማስከበር ኃላፊነቱን ሊወጣ ይገባል ብለዋል። ችግሩን ተባብሶ ከዚህ የበለጠ ለዜጎች መሞት መፈናቀል ባለፈ እንደ ሀገር ደግሞ ልንፈርስበት የምንችል የምንችለው አስቸጋሪ ሁኔታ ውስጥ ከሚከቱ ተግባራት መቆጠብ በአጠቃላይ ከፖለቲካችን አልፎ ወደ እምነት ተቋማት ገብቶ በዜጎች መካከል ያለውን አብሮነትን ችግር ውስጥ እየከተተ ያለውን ይሄ ዘርን ወይም ደግሞ የብሔር ማንነት መሰረት ያደረገ የፖለቲካ ስርዓቱ ላይ መፍትሄ ማምጣት የምንችልበት ሁኔታ እስካልተፈጠረ ድረስ በየጊዜው የተለያዩ ነገሮች እየተፈጠሩ ችግሩ እየተባባሰ የዜጎች ሞት የሚቀጥልበት በመጨረሻ ሀገር የሚፈርስበት ሁኔታ ሊፈጠር ይችላል የሚል ስጋት ስላለን መንግስት ለጉዳዩ በቂ ትኩረት ሰጥቶ ሊሰራ የሚችል የመፍትሄ ሀሳብ በራሱም ከሌሎች አካላትም የሚሰጡትን የእምነት ተቋማቶችንም ነፃነት በመጠበቅ መፍትሄ ሊያበጅለት ይገባል የሚባለውን ነገር ማዳመጥ አለበት። በሌላ በኩል የመንግስት ኮሚኒኬሽን አገልግሎት ዛሬ ምሽት ላይ ባወጣው መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ አባቶች መካከል የተፈጠረው መለያየት በሰላማዊ መንገድ በውይይትና በውስጥ አሰራር እንዲፈታ መንግስት አቋም መያዙ ይታወቃል። ለዚህም የሀገር ሽማግሌዎችና የሚመለከታቸው ሁሉ ጥረት እያደረጉ ይገኛሉ ብሏል። ሆኖም አጋጣሚውን ለእኩይ የፖለቲካ ዓላማ ለመጠቀም የሚንቀሳቀሱ አካላት አሉ ያለው የመንግስት መግለጫ የመስዋዕትነት ሰልፍ አዘጋጅ በሚል ከባለ ሀብቶች ከፖለቲከ ሙስሊሞችና ከመንፈሳዊያን የወጣት አደረጃጀቶች የተውጣጣ ቡድን ከማዕከል እስከ ታች መዋቀሩም ተደርሶበታል ብሏል። በዚህም በትጥቅ በተደገፈ እውቀት መንግስትን የመነቅነቅ ፍላጎት ያለው ይህ ቡድን ወጣቶችን እየመለመለ ማሰማራት ጀምሯል። ለዓላማው በልዩ ልዩ መንገዶች ገንዘብ በመሰብሰብ እያሰራጨ መሆኑና በህገወጥ መንገድ ከታጠቁ ኃይሎች ጋርም ግንኙነት እየፈጠረ ነው ሲልም ያከለው መግለጫው። በመሆኑም በዚህ ተግባር ሆም ብለው የተሰማሩትን በቁጥጥር ስር አውሎ ለህግ የማቅረብ መግባር ተጀምሯል። ይህም ተጠናክሮ ይቀጥላል ብሏል። ጉዳዩ ቀይ መስመር ያለፈ ነው ያለው መግለጫው የመስዋዕትነት ሰልፍ ብሎ ሰላማዊ ሰልፍ የሌለ በመሆኑ ሀገራዊ መረጋጋትን ለመፍጠርና የዜጎችን ደህንነት ለማረጋገጥ ሲባል መንግስት ጠንካራ የህግ ማስከበር ስራ ውስጥ የሚገባ መሆኑን ከወዲሁ ያሳውቃል ሲልም አሳስቧል። ይህ የመንግስት መግለጫ ከቅዱስ ሲኖዶሱ መግለጫ በኋላ የወጣ ቢሆንም ሲኖዶሱ በመግለጫው የቤተ ክርስቲያኗን ጥያቄ ፖለቲካዊ መልክ ለማስያዝ እየተሞከረ ነው ሲል ቅሬታውን ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ሁሉን ላካትተው ወቅታዊ ዘገባ ላይ ያተኮረውን ዝርዝር አመሰግናለሁ። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። በሌላ ዜና ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በትግራይ ክልል ለሚገኙ ሊቃነ ጳጳሳት ተቋርጦ የቆየው ግንኙነት እንዲቀጥል ጥሪ የያዘ ደብዳቤ ዛሬ ልኳል። ደብዳቤው የተላከው ትግራይ ውስጥ ለሚገኙ አምስት ሊቃነ ጳጳሳት እንደሆነም ተገልጠዋል። ሙልጌታ አጽበሀ አጭር ዘገባ አለው። በብፁዕ ወቅዱስ አቡነ ማትያስ የተፈረመው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የወጣው ደብዳቤ የተላከው ለሽረንዳ ስላሴ የትግራይ ሰሜን ምዕራብ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ፣ ለአክሱም ማዕከላዊ ዞን ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ፣ ለዓዲግራት ምስራቃዊ ዞን ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ፣ ለመቐለ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስና ለፍረሜናጦስ አባ ሰላማ ከሳቴ ብርሃን መንፈሳዊ ኮሌጅ የበላይ ጠባቂ ብፁዕ አቡነ ዮሐንስ እንደሆነ ቤተ ክርስቲያኒቱ መሪዎች የተገኘ መረጃ ያመለክታል። ደብዳቤው ጦርነቱ አላስፈላጊና በወንድማማቾች መካከል የተካሄደ የከበደ የህይወት ጥፋትና የንብረት ውድመት ያደረሰ መሆኑን አስታውሶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በተከሰተው ሁሉ ማዘኗ ይገልጻል። ደብዳቤው በመቀጠል በፖለቲካ ሴራ ብሎ በጠራው ሁኔታ ቤተ ክርስቲያኒቱ በጊዜው ሐዘኗን ባለመግለጿና ና ድርጊቱን ባለማውገዟ ትግራይ ባሉ የቤተ ክርስቲያኒቱ መሪዎች ዘንድ የተፈጠረው ቅሬታ ተገቢ ነው ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መሰረት ከሆነው የትግራይ ህዝብ ጋር ፖለቲከኞች ነጣጥሉን አይገባም የሚለው ይህ የቅዱስ ሲኖዶስ ደብዳቤ ያለፈውን ስህተትተን እንደ ቀድሟችን ህዝባችንና ቤተ ክርስቲያናችን እናገልግል ብለዋል። በኢትዮጵያ መንግስትና በትግራይ ክልል መካከል የተፈጠረው የሰላም ስምምነት እንዳስደሰተው የተናገረው ቅዱስ ሲኖዶስ በጦርነቱ ምክንያት ተቋርጦ የነበረው ግንኙነት እንዲቀጥል ጠይቋል። ለጥሪው ከሊቃነ ጳጳሳቱ በይፋ የተሰጠ መልስ ስለመኖሩ ይህ ዘገባ ለአየር እስከበቃበት ድረስ አይታወቅም። ትግራይ ክልል ከሚገኙ ሊቃነ ጳጳሳት ምላሽ ለማግኘት በ በስልክና በአካል ያደረግኩት ጥረት አልተሳካም። ክልሉ ውስጥ የሚገኙ የቤተ ክርስቲያኒቱ መሪዎች ባለፈው ዓመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መለየታቸውን አስታውቀው መንበረ ሰላማ ከሳቴ ብርሃን ቤተ ክህነት ብለው በሰየሙትና ባቋቋሙት ቤተ ክህነት እንደማይደራደሩና በዚያውም እንደሚቀጥሉ ከትናንት በስቲያ አውጥተውት በነበረ መግለጫ ማሳወቃቸው ይታወቃል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም ሙልጌታን ለዘግባው አመሰግናለሁ ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችን ነው። ተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። ከደቡብ ሱዳን የኢትዮጵያን ድንበር አቋርጠው ወደ ጋምቤላ ክልል የገቡ የሙርሌ ታጣቂዎች ከትናንት ወዲያ ባደረሱት ጥቃት ሁለት ሰው መግደላቸውንና አንድ ሌላ ሰው ማቁሰላቸውን የክልሉ መንግስት አስታወቀ። የጋምቤላ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ ኡቶ ኡትኮን ያነጋገራቸው ዘጋቢያችን ናኮር መልካ ነው። እንዲህ ያቀርበዋል። የሙሌር ታጣቂዎች ድንበር አቋርጠው በመግባት ጥቃቱን የፈጸሙት ከትናንት ወዲያ አመሻሽ ላይ መሆኑን የጋምቤላ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ኡቶ ኡኮት ለአሜሪካ ድምፅ አስረድተዋል። በክልሉ ጎግ ወረዳ ውስጥ በተፈጸመው ጥቃት የደረሰውን ጉዳትም አብራርተዋል። በደቡብ ሱዳኑ ከሚዋሰኑ ግዛቶች አንዱ የዚህ ግሬተር ቢቦር አድሚኒስትሬሽን ኤሪያ ነው። እነዚህ የሙርሌ ታጣቂዎች ድንበር አቋርቶ በየዓመቱ በጋምቤላ ክልል በአኛዋል ዞን እና በኑዌር ዞን ጥቃት ይፈጽማሉ። ጎክ ወረዳ በቅርበት የምትገኘው አጥርት ቀበሌ አንድ ኢንቨስተር እርሻ ላይ በመግባት በሁለት ሰዎች ላይ ሞት ጥቃት ፈጽመዋል። የአንድ ኢንቨስተር ሰራተኛ ላይ አቃል ጉዳት አደርሷል። የክልሉ የጸጥታ ኃይሎች ተመሳሳይ ጥቃት እንዳይፈጸም ሰላምና ጸጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኃላፊው ከታጣቂዎቹ መካከል ለጊዜው የተያዘ እንደሌለም አስታውቀዋል። እነዚህ ጣጣቂዎችን የሚሊሻ አባላት አስማርተን ሲከታተሉ ነበረ። አጋጣሚ አሁንም ተሰውሯል። ከቦታ ግን ፈተሻ እየተደረገ ነው። እስካሁን ክትትል እየተደረገ ነው። ጥቃቱን አስቀድሞ መከላከል ያልተቻለበት ምክንያት ምን እንደሆነ የተጠየቁት ኃላፊው ተከታዩን መልሰዋል። አሁን እዚያ የሚታገኘው እንትን የለውም። ጥቃት አድርሰው ነው የሚታገኛቸው። ዝርፊያ አድርገው ነው የሚታየው። ልዩ ኃይሎች አሉ። ልዩ ኃይል በማስማራት ነው። ሚሊሻዎችን ደግሞ ካባቢ በመጠበቅ ነው ያለው ነገር። ህብረተሰቡ ግዛ አገኝተው ራሱ እንዲጠበቅ ከዚህ ያለው ወራሪ ኃይል ሌላም ያው ግንኙነቱ ነው፣ ባለፈው የተሞከረ አሁንም እሱ ማጠናከር። ያ አቶ ኡኮት የክልሉ ርዕሰ መስተዳድር እና ከፍተኛ የኢትዮጵያ መንግስት ባለስልጣናት የተካተቱበት ቡድን ከደቡብ ሱዳን ባለስልጣናት ጋር ችግሩ በሚፈታበት ሁኔታ ላይ ለመምከር ባለፈው ዓመት ውስጥ ወደ ጁባ አቅንተው እንደነበር አስታውሰዋል። ይህን ለማስቀረት ስባል ያው የኢትዮጵያ መንግስት እና ደቡብ ሱዳን መንግስት ባለፈው ጊዜ ጅቦ ላይ ውይይት አድርጓል። የእኛም ክልል ፕሬዚዳንት ጨምሮ ሀገሪቱ ወክለው እዛ ጅቦ ላይ ባለው ድንበር ሁኔታ መክረዋል። እነዚህ የሰላም ምክክር መድረኮች በማጠናከር ድንበር ተሰው የመግባት ተንዳንስ እንዲቆም የማድረግ ስራ መስራት ነው። ልዩ ፍላጎታቸው ምንድን ነው? የታጣቂዎቹ ምናልባት በሁለት መንግስታት መካከል የተደረገው ውይይትስ ውጤት ለምን ሊያመጣ አልቻለም? ያው ከጣጣኮች ጋር አይደለም ውይይት የተደረገው፣ ከአመራር የዛ የጁባ መንግስት አመራሮች ነው የተደረገው። ይበልት ግን ያው ከዛ ያለው ኮሚኒቲ ጋር የህዝብ ለህዝብ ግንኙነት ካልተጠናከረ በስተቀር የሌ ቀረጹ አይችልም። እና ልዩ ፈላጎታቸው ያው አይታወቅም። ያው ዝርፊያ ነው፣ ከብቱ መዝረፍ ነው፣ ህጻናት መዘረፍ ነው እንደዚህ ጥቃት ማድረስ ታጣቂዎቹ በተለይ ከባለፈው ሁለት ሺ አስራ አራት ዓመተ ምህረት ጀምሮ በክልሉ ኒዌርና አኞዋ ዞኖች ውስጥ በተደጋጋሚ ጥቃት ማድረሳቸውንና በርካታ ሰዎችን መግደላቸውን፣ ህጻናትን አፍነው መውሰዳቸውንና የቀንድ ከብቶችን መዝረፋቸውንም ኃላፊው ገልጸዋል። ታጣቂዎቹ ባለፈው ናሴ ሁለት ሺ አስራ አራት ዓመተ ምህረት ላይ ወደ አኩጉ ስደተኞች ጣቢያ በመግባት ሁለት ንጹሐን ዜጎችን ገለው አንድ ማቁሰላቸው መዘገቡም ይታወሳል። የሞሌጎሳ ታጣቂዎች ከዘጠኝ ዓመት በፊት በኒዌር ዞንና አኛዋ ዞኖ ወገኖች ገብተው ከመቶ ሰባ በላይ ሰዎችን መግደላቸው እንደዚሁም ህፃናትን አገተው መውሰዳቸውም እንደዚሁ ተዘግቧል። በኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ የታገሰ ጫፉ የሚመራና የጋምቤላና ቤኒሻንጉል ጉሙዝ ርዕሳነ መስተዳደሮችን የያዘ የልዑካን ቡድን ከደቡብ ሱዳን ከፍተኛ ባለስልጣናት ጋር የተወያየውም ባለፈው ዓመት ነሐሴ ውስጥ ነበር። ለአሜሪካ ድምፅ ናኮር መልካ ካሙ። አመሰግናለሁ ናኮር። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የመጽሔት ዘገባዎች የሚቀርቡበትን ክፍለ ጊዜ ነው። ተከታዩም ዘገባችን እዚያው ኢትዮጵያ ውስጥ የሚያቆየን ነው። ኢትዮጵያን ለሶስት ቀናት የጎበኙት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ከስደተኞችና ከተፈናቃዮች ጋር ተገናኝተው መነጋገራቸውን ከድርጅቱ የተገኘው መረጃ ያመለክታል። ግጭቶችና የአየር ንብረት ለውጥ ለፈጠሯቸው ችግሮች ዘላቂ መፍትሄ ለመስጠትና መልሶ ግንባታ እንዲሁም ለማገገም የሚደረጉ ጥረቶችን መደገፍ ትኩረት ሊሰጣቸው የሚገቡ ጉዳዮች መሆናቸውን ኮሚሽነሩ አጽንኦት ሰጥተው መናገራቸውም ተመልክተዋል። ለዝርዝሩ እንግድ ወልዴ። የመንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በኢትዮጵያ ያሉ ፍልሰተኞችን ለመታደግ ዓለም አቀፉ ማህበረሰብ የሚሰጠውን የገንዘብ እርዳታ እንዲጨምር ጠይቀዋል። በኢትዮጵያ ፍልሰተኞችን ለመርዳት የሚውለው ገንዘብ አናሳ መሆኑንም አመልክተዋል። በኢትዮጵያ ለሚገኙ ፍልሰተኞችና ተፈናቃዮች የሚሰጠውን ሰብአዊ ምላሽ ለማስቀጠልና በድርቅና የአየር ንብረት ለውጥ ምክንያት ለተፈናቀሉ ማህበረሰቦች ዘላቂ መፍትሄ ለመሻት ኮሚሽነሩ በትናንትናው ዕለት በኢትዮጵያ ባደረጉት የሶስት ቀናት ጉብኝት ማጠቃለያ ላይ በድጋሚ ቃል ገብተዋል። በግጭቱ ምክንያት ያለፉት ጥቂት ዓመታት እጅግ አስቸጋሪ የነበሩ ቢሆንም በሰሜን ኢትዮጵያ ሰላምን ለማስፈን የተደረጉ ጥረቶችንና ለውጦችን በማየቴና ሁሉንም ነገር ላጡ ሰዎች ተጨማሪ እርዳታ እየተሰጠ መሆኑን ሳይ ተበረታትቻለሁ። ግራንዲ በሶስት ቀናት ቆይታቸው ከፕሬዚደንት ሳህለ ወርቅ ዘውዴ እንዲሁም ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ ከሌሎች ባለስልጣናት፣ ከተፈናቃዮች፣ እንዲሁም ከኤርትራ ከመጡ ፍልሰተኞች ጋር መገናኘታቸውን በትዊተር በላኩት መልእክት አስታውቀዋል። 850 ሺህ ፍልሰተኞችን በማስተናገድ ላይ ያለችው ኢትዮጵያ አስቸኳይና ጠንከር ያለ ዓለም አቀፍ ድጋፍ ያሻታል ብለዋል ግራንዲ በትዊተር መልእክታቸው ባለፈው ጥቅምት የሰላም ስምምነት ከተፈረመ በኋላ የስደተኞች ድርጅቱና ሌሎች አጋሮቹ እጅግ አስፈላጊ የሆኑ እንደ መድኃኒትና ሌሎች አስፈላጊ የሆኑ ቁሶችን ለማዳረስ የሚያደርጉትን ጥረት መጨመራቸው ታውቋል። ለውጡ መሬት ላይ የሚታይ ነው። ሰዎች አሁን እርዳታ እያገኙ ነው። አንዳንዶቹ ወደ ቤታቸው መመለስ ጀምረዋል። ነገር ግን በአፋርና አማራ የትግራይ ክልሎች መልሶ ግንባታና ለማገገም ለሚደረገው ጥረት ለመደገፍ ብዙ መሰራት አለበት። ይህ የአኗኗር ሁኔታቸውን ለማሻሻልና ለችግራቸው ዘላቂ መፍትሄ ለመስጠት እንዲሁም በፈቃደኝነት ወደ የአካባቢያቸው እንዲመለሱ ለማገዝ እጅግ አስፈላጊ ነው። ግራንዲ በኢትዮጵያ ቆይታቸው ከጎንደር ሰባ ኪሎ ሜትር ላይ የሚገኘውና 220 የሚሆኑ ኤርትራውያን ፍልሰተኞችን የያዘውን አለምዋጭ የተሰኘውን ጣቢያ መጎብኘታቸውም ታውቋል። ፍልሰተኞችንም ሆነ እነርሱን ተቀብለው የሚያስተናግዱትን ማህበረሰቦች የሚደግፍ ሁሉን አቀፍ የእርዳታ መርሃ ግብር መፍጠር በዓለም ሁሉ መከናወን ያለበት አሰራር ነው። መንግስት ይህን አይነት አሰራር በኢትዮጵያ እንዲተገበር ማድረጉ የሚያበረታታ ነው። አለም ዋጭ ለፍልሰተኞቹ ደህንነቱ የተጠበቀ መጠለያ ቢሆንም ህይወታቸውን እንደገና ለመገንባትና አስተናጋጅ ማህበረሰቦችንም ለማገዝ ተጨማሪ መዋለ ነዋይ እንደሚያስፈልገው የመንግስታቱ ድርጅት የላከው ሪፖርት አመልክቷል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ባለፈው የፈረንጆች ዓመት በኢትዮጵያ ላከናውነው ሥራ ያገኘው የገንዘብ መጠን ከሚፈለገው ግማሽ ያሉን ብቻ ሲሆን በያዝነው ዓመት 370 ሚሊዮን ዶላር እንደሚሻ አስታውቋል። ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች፣ አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምናመራው። ደቡብ አፍሪቃም ይወስደናል። ደቡብ አፍሪቃ ውስጥ ከሚኖረው ስደተኛ ትልቁን ቁጥር የያዙት ቁጥራቸው ስምንት መቶ ሺህ እንደሚደርስ የሚነገረው ዚምባብያውያን ብዙዎቹ ለአስርት ዓመታት የኖሩ ቢሆንም ሁሉም ህጋዊ መኖሪያ ፈቃድ የሌላቸው ናቸው በሚል ተዘግቧል። ብዙዎቹም ዝቅተኛ የሙያ ችሎታ የሚጠይቁ የስራ መስኮች ላይ ተሰማርቶ ይገኛሉ። ባለስልጣናቱ ወደ 180 ሺ ለሚደርሱ የዝምባብዌ ዜጎች ከዚህ ቀደም የተለየ ፈቃድ ቢሰጡም እንደማያድሱላቸው ግን አሁን አስታውቀዋል። ለእድሳቱ የተቀመጠው ቀነ ገደብ እስከሚጠናቀቅበት ሰኔ ወር ድረስ አስፈላጊ የሙያ ክህሎት እንዲኖር የሚጠይቀውን ቪዛ ካላገኙ ከሀገር ለቀው መውጣት እንደሚኖርባቸውም ተመልክቷል። ጃን ዊልም ቦርንማን ከጆሃንስበርግ ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለ ያቀርበዋል። የዚምባብዌያ ዜጋ ስቴላ ማካንዴ ያለ አባት ልጅ የሚያሳድጉ እናት፣ በጆሃንስበርግ የመዋለ ህጻናት ርዕሰ መምህር ናቸው። ደቡብ አፍሪካን ብቻ እንደ አገሩ ከሚያውቀው ከ18 ዓመቱ ወንድ ልጃቸው ጋር ላለፉት 14 ዓመታት ኖረዋል። ለማካንዴ በሰኔው ቀነ ገደብ የሚያበቃው የልዩ ፈቃድ ቪዛ አስጨናቂ በመሆኑ ያሏቸው አማራጮች እያሳስቧቸው ነው። ስለዚህ ለእኔ ዚምባብዌ የበለጠ ውጭ ሀገር ሆና ነው የምትታይኝ እንደገና ሀብዬ መጀመር አለብኝ ማለት ነው። ስራ መፈለግም ይኖርብኛል። የምኖርበትን ቦታ ማፈላለቅ መጀመርም አለብኝ። ስለዚህ እንዳልኩት ገንዘብ ቢኖረኝ ወደ ሌላ ቦታ ሄጄ ኑሮን አንድ ብዬ በመጀመር እኔን እና ልጄን የሚያኖረንን አንድ ነገር እንደማገኝ ተስፋ አድርግ ነበር። ደቡብ አፍሪካ እንደ ኤሮፓ አቆጣጠር ከሰኔ 2023 በኋላ ቀድሞውንም ለዘለቄታው እንዲሆን ያልተሰጠው የጊዜያዊ ፍቃድ እድሳት እንደሚያበቃ ከሁለት ዓመት በፊት አስታውቃለች። በኮቪድ ወረርሽኝና ያለማቋረጥ በሚታየው የኃይል መቆራረጥ የስራ አጥ ቁጥር ከ35 ከመቶ በላይ በሆነባት በደቡብ አፍሪካ ስደት እጅግ አሳሳቢ ጉዳይ እየሆነ መጥቷል። የመብት ተሟጋቾች ለዚምባብዌ ዜጎች የተሰጠውን ልዩ ቪዛ የያዙ ዜጎች ሌላ ቪዛ ማግኘት ተስኗቸው ደቡብ አፍሪካን ለቀው የሚወጡ ከሆነ የወደፊቱ ዕጣቸው አደጋ ሊገጥመው እንደሚችል ይገልጻሉ። ኒኮላስ ንጋቡቶ ማብሄና የአፍሪካ ዳያስፖራ ፎረም የእርዳታ ቡድን ዋና ዳይሬክተር ናቸው። what በጣም ግልጽ የሆነው እንደ አውሮፓን አቆጣጠር ሰኔ 30 2023 ሲመጣ በመንግስት በኩል ምንም የልብ ርኅራኄ ለውጥ ከሌለ ሰዎች ሰነድ አልባ ይሆናሉ። በእኛ እይታ ልዩ ፍቃድ ካላቸው በላይ የዚምባብዌ ዜጎችን ጨምሮ በርካታ ሰነድ አልባ ስደተኞች ይኖረዋል ማለት ነው። ጉዳዩን የሚከታተሉ በርካታ ቡድኖች ለዚምባብዌ ዜጎች የተሰጠው ልዩ ፈቃድ እንዲያበቃ ያደረገውን የደቡብ አፍሪካ መንግስት በህግ አደባባይ መሞገት ጀምረዋል። ሲምባ ቺታንዶ ልዩ የዚምባብዌ ፈቃድ ያላቸው ስደተኞች ማህበር አባል ተወካይ ናቸው። በአገሪቱ ውስጥ 13፣ 14 ዓመታት በህጋዊ መንገድ ከኖሩ በኋላ 180 ሺህ ዜጎችን ተነስታችሁ ውጡ ማለት በግልጽ እንደታየው ምክንያታዊ አይደለም፣ በሚያስደነግጥ መልኩ ምክንያታዊ አይደለም። ህጋዊና ቋሚ ነዋሪ ለመሆን በአገሪቱ ውስጥ አምስት ዓመታት መኖር አለባቸው ከሚለው ህግ ጋር አብሮ የሚሄድ አይደለም። እነዚህ ሰዎች እዚህ አገር ለ12 ዓመታት የኖሩ ናቸው። ሁሉንም ህጋዊ የማታደርጋቸው ለምንድን ነው? የደቡብ አፍሪካው የአገር ውስጥ ጉዳይ ሚኒስቴር ለቀረበለት ጥያቄ ምላሽ ባይሰጥም የቀረበውን የህግ ክስ ግን እንደሚሟገት አስታውቋል የትምህርት ቤት ርዕሰ መምህሯ ማካንዴ የስራ ቪዛ ለማግኘት ካመለከቱ አራት ወራት ቢሆናቸውም እስካሁን ምንም ምላሽ አልተሰጣቸውም ልጃቸው ዳንኤል ፈረንሳይ ውስጥ የዩኒቨርሲቲ ትምህርቱን ለመከታተል ተስፋ አድርጓል አገር ለቆ እንዲወጣ ቢገደድ እንኳ ደቡብ አፍሪካ ግን የሁል ጊዜዋ ቤቱ መሆኑን ይሰማዋል ደረጀን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከአርባ ሁለት መሆኑን ያመለክታል ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው ወሰዳችሁ መንግስት ባቀደው የቋሚ ንብረት ግብር ላይ ተጨማሪ ውይይት እንዲደረግ ሲሉ የአሜሪካ ድምፅ ያነጋገራቸው አንዳንድ ባለሙያዎች መክሩ። አሁን ባለው ግሽበት ላይ የንብረት ግብር መጫን ድህነቱን ያባብሳል ነው የሚሉት። ስጋታቸውን የገለጹት እኚህ ባለሙያዎች በሌላ በኩል ደግሞ የንብረት ግብር የመንግስት ገቢ የሚያሳድግና የገቢ ልዩነትን የሚያመጣጥን በመሆኑ ጥቅሞች አሉት የሚሉ ሌሎች ባለሙያዎችም ሀሳባቸውን ሲያካፍሉ፣ አተገባበሩ ግን ጥንቃቄ ያስፈልገዋል ሲሉ አሳስበዋል። ገብረ ሚካኤል ገብረ ምድን ነው ያቀናበረው። በጥር ወር መጀመሪያ ላይ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች ባደረጉት የጋራ ስብሰባ በገንዘብ ሚኒስቴር የቀረበውን የንብረት ግብር ለመሰብሰብ የሚያስችል የውሳኔ ሀሳብ ያጸደቁ ሲሆን የንብረት ግብሩን ክልሎችና የከተማ አስተዳደሮች እንዲሰበስቡት ወስነዋል። ስለ ጉዳዩ በሰነድ ተዘጋጅቶ የወጣ ዝርዝር ነገር እንደሌለ የሚናገሩት የፋይናንስ ባለሙያው አቶ ሙሼ ሰሙ በዓለም አቀፍ ደረጃ ያለውን ልምድ መነሻ በማድረግ ስለ ንብረት ግብር ምንነት ይህን ብለዋል። ፕሮፐርቲ ታክስ ማለት ንብረቱ በእጅ ላይ ባለበት ጊዜ ለዛ ንብረት ያን ንብረት በማፍራተር ንብረት ደግሞ ተጨማሪ ባል እያመጣ በመሄዱ የሚጣልበት ታክስ ነው። የንብረት ግብር ኢትዮጵያ ውስጥ ቢተገበር የሚያመጣቸው ጥቅሞች እንደሚኖሩ በጅማ ዩኒቨርሲቲ የፋይናንስ መምህር የሆኑት ዶክተር ወሰን ለገሰ ይገልጻሉ። አንዱ የታክስ ቤዝን ማስፋት ነው። የምሰበስባቸው የታክስ አይነቶች ታበዛለህ። ዋናው ነገር ገቢ የመንግስትን ገቢ መጨመር ነው። ሁለተኛ የሚሆነው አሁን የኢትዮጵያ ውስጥ ያለው የታክስ አሰባሰብ ብዙውን ጊዜ ሲቪል ሰርቫንቱ እስከ ሰላሳ አምስት ፐርሰንት ከደሞዙ ይከፍላል። ከፍተኛ ታክስ ከፋይ ሲቪል ሰርቫንቱ ነው። እንደዚህ ያሉ ኦነሮች ለቢጣል እኩልነትን ለምሳሌ የታክስ ተደራሽነትን ይጨምራል። ከተሞችም ይሄን ታክስ ታሳባዊ በማድረግ የመሬት አቅርቦትና ግንባታዎች እንዲፋጠኑ የመሬት አቅርቦቱም የተቀላጠፈ ሊሆን ይችላል ብዬ አስባለሁ። የንብረት ግብር ሌሎችም ጥቅሞች እንዳሉት የሚገልጹት ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፓብሊክ ሴክተር ሪፎርም የጥናት ማዕከል ዳይሬክተር ዶክተር መኮንን ካሳሁን ናቸው። ለመንግስት ጥሩ ገቢ ምንጭ ነው። ብዙ ጊዜ ያደጉ አገሮች እስከ ሁለት ፐርሰንት የጂዲፒያቸው ከዚህ ጥርቶች የሚያገኙት የሚያገኙትና አንዱ ለመንግስት ገቢ ምንጭነት፣ እና ለዚህ ደግሞ ለኢንካም ዲስትሪቢሽን ጥሩ ነው ግን ታስቦበት በደንብ ጥናት ተደርጎ ዝርዝር አፈጻጸሙ መውጣት አለበት። ዝም ብሎ እንደ ሌላው ታክስ አይደለም፣ ምክንያቱም ቀጥታ ኢፌክት ስላለው የፋይናንስ ባለሙያው አቶ ሙሽ የሰሙ ግን አሁን ባለው ሁኔታ የንብረት ግብርን መጣል ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ናቸው። እዚህ አገር እኔ እንደማምነው ንብረት አሁን ባለበት ነባራዊ ሁኔታ ተበድረን መስራት አያዋጣም፣ ንብረትን እንደ ንብረት ለመያዝ ከሚደረግ ትግል አኳያ እንጂ አንድን ንብረት አምስት አምስት ስድስት አመት ቆይተ የምትሸጠው ዋጋ ግሽበትን ከግምት ውስጥ ካስገባ የተለየ ለውጥ የምታይበት አይደለም። ዛሁን ከፍተኛ የሆነ ግሽበት ያለበት ሀገር። ሁለተኛ ነገር ንብረት በማሳት ሂደት ውስጥ አከራይቼ ይጠቀማለው እንዳትል ኢትዮጵያ ውስጥ ንብረቱን የገዛህበትን ዋጋ እና ሪተርን ኦን ኢንቨስትመንቱን በአካውንቲንግ ብትመለከተው በጣም በጣም በጣም ዝቅተኛ ሀያ ሚሊየን፣ ሰላሳ ሚሊየን ብር የሚገዙ ቤቶች ሰላሳ ሺህ ብር እና አርባ ሺህ ብር ነው የሚከራዩት። እነዚህም ቤቶች ኢንፍሌሽንን ሳትጨምር ሪተርን ኢንቨስትመንቱን ብታስብ ሀያና ሰላሳ ዓመት ሊፈጁ ይችላሉ። ተጨማሪ ገንዘብ እነዚህ ቤቶች የመግዣ ዋጋ ላይ መጨመር የበለጠ የቤት መግዣ ንብረትን በጣም ያስወድድና ያይንረዋል እንጂ የተለየ ነገር ሊያመጣ አይችልም። ተጨማሪ ክፍያ በምትጨምርበት ጊዜ ሰውየው የሚያከራየው ከሆነ አንተ የጫንክበትን የፕሮፐርቲ ታክስ መልሶ ወደ ማን ነው የሚያወርደው? በተለያየ መንገድ በሀገሪቱ ውስጥ በስራ ላይ የተሰማራ ሰው ከሆነ ነጋዴ ከሆነ ይህንን የተጫነበትን ታክስ ለማስመለስ በሚሸጠው እቃ ላይ ነው ዋጋ የሚጨምረው። ስለዚህ የማያቋርጥ ቪሸስ ሰርክላል። በአሁኑ ጊዜ ከቋሚ ንብረቶች ማስተላለፍ ጋር የተያያዙ ሌሎች ግብሮችም ስላሉ በዚህ ላይ ተጨማሪ ግብር ሲጫን ድህነትን ማባባስ ይሆናል ሲሉም ያክላሉ። እዚህ ሀገር ላይ አንድ ንብረት ስትገዛ ምን ምን እንዳለብህ ገምት። የሊዝ ክፍያ አለብህ። ሁለተኛ የመሬት የአፈር የህንፃ ግብር አለብ። ሶስተኛ የምታከራይ ከሆነ የገቢ ግብር አለብ። አራተኛ ይህንን ንብረት ስትሸጠው በተለያየ መንገድ ከስድስት ፐርሰንት እስከ አስራ አምስት ፐርሰንት የሚደርስ ግብር አለብ። ድርጅት ከሆነ ካፒታል ጌም ታክስ አለብ። አሁን ፕሮፐርቲ ታክስ ሌላ አዲሽናል ታክስ ነው የተጨመረው። እኛ ገር አንድ ሰው ቤት ለመስራት በምን አይነት ሁኔታ ቤት እንደሚሰራ ይታወቃል። አንድ ቤት ለመገንባት አንድ ሰው እድሜ ልኩን ነው የሚታገለው። ይህ ህዝብ በዚህ ሁኔታ ቤት ከገነባ በኋላ ይህንን ማህበረሰብ የታክስ ርዕስ እየከፈትክ መቀጥቀጥ፣ ድህነቱን ማባባት። ዶክተር መኮንን ግን የንብረት ግብር ተግባራዊ ከተደረገ ሌሎቹ ግብሮች እንደሚቀሩ ነው የሚናገሩት። የመሬት መጠቀሚያ ግብር ይቀራል ማለት ነው። ፕሮፐርቲ ታክስ ተመጣ፣ የግድ እሱን ነው የሚጠቀም አከራይ ሆነ የአከራይ ግብርስ ከፍል ነበር። ሬንታል ቫሊ ምንድን ነው ይሄ? እኮ መቅረት አለበት። ምክንያቱም ኦልሬዲ በዛ እየተተካ ነው። በዛኛው ስለሚተካ አገን ከአሁን በፊት አንዱ ፕሮፐርቲ ታክ ሬንታል የዋጋ ግምት ወስዶ፣ ማለት የአከራይ በክራይ መጠን ነው የሚከፈለው። እያ የክራይ የሚባለው ይጠራል። አሁን ግብር በዛኛው ከከፈለ ሬንታል ታክስ የሚባል መቀመጥ አለበት። ምክንያቱም ተደራራቢ የሚያደርገው እሱ ነው። በህብረተሰቡ ላይ የንብረት ግብር መጣል ጥቅም ማምጣት ብቻ ሳይሆን ጉዳቶችም እንደሚያስከትል የሚስማሙት ዶክተር መኮነን ይህን ለመቀነስ መንግስት ታሳቢ የሚያደርጋቸው ነገሮች ሊኖሩ ይችላሉ ባይናቸው። ነገሩ ጥንቃቄ የሚያስፈልገው እንደሆነም ይጠቅሳሉ። እኔ ማስበው በእነዚህ በኮመርሻል ፕሮፐርቲ ወይ ደግሞ በኮመርሻል ህንፃዎች ላይና በሌሎች ይሆናል እንጂ በዚህ በ መኖሪያ ቤቶች በተለይ አሁን ሪል ስቴቶች መኖሪያ ቤቶች አካባቢ ይሄ ተጣለ ማለት አለው እንደምታየው፣ ዋጋው በጣም ከፍተኛ ነው እና የመኖሪያ ቤት እጥረቱ እንዳባብሰው እፈራለሁ። ነገር ግን እንደዚያ ይሆናል ብዬ አላስብም። በንግድ ላይ የሚጣል ይመስለኛል። ከፍተኛ ጥንቃቄ ያስፈልገዋል ብዬ ነው የማስበው። መንግስት ገቢውን ማሳደግ ከፈለገ የንብረት ግብር ከመጣል ይልቅ በግብር አስተዳደር ዙሪያ ያሉትን ችግሮች ለመፍታት መስራት አለበት የሚሉት አቶ ሙሼ ጉዳዩ ምክክር እንደሚፈልግም ተናግረዋል። አሁንም መንግስት የታክስ መሰረቱን ለማስፋት ሊሰራቸው የሚችላቸው በጣም ብዙ ነገሮች አሉት። ወጪውን ከመቀነስ ጀምሮ ኢትዮጵያ ውስጥ ሕጋዊ ግብር ከፋዮችን በደንብ አንጥሮ አውጥቶ የማይከፍሉትን ወደ ግብር ስርዓቱ እንዲገቡ ማድረግ ይሄ በራሱ እውነቱን ለመነጋገር ኢትዮጵያ ከሰሃራ በታች በጂዲፒ አኳያ ስትወስዳቸውም የታክስ ቤዟም የታክስ መጠኗም ዝቅተኛ የሆነችበት ምክንያት ይፈጣል። ይህ ግን በጣም በተለመደ ሁኔታ የተወሰነ ማህበረሰብ ላይ ደግሞ ደጋግሞ የግብር ስርዓት መጫን ስለሚሆን እኔ መንግስት እንደገና ሊያስብበት፣ እንደገና ትኩረት ሊሰጥ ይገባል ነው። በህዝቡ ዘንድ ውይይት ሊደረግበት ይገባል፣ ምክክር ሊደረግ ይገባል እንዴት ነው ይህን ችግር የምንፈታው የሚለው ላይ መነጋገር ይፈልጋል ባይ። ስለ ጉዳዩ ከገንዘብ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከሚኒስቴር መስሪያ ቤቱ ተጨማሪ ማብራሪያ ካገኘን በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች ተከታዩ ርዕስ ደግሞ ወደ ጅማ የሚወስደን ነው። ከቡና ምርታቸው የሚመጥን ገቢ እንደማያገኙ አንዳንድ አርሶ አደሮች እየተናገሩ ነው። በሌላ በኩል ባለፈው ዓመት የኢትዮጵያ ከቡና ውጪ ንግድ ከፍተኛ የተባለ የውጭ ምንዛሪ ማግኘቷን የቡናና ሻይ ቡናና ባለስልጣን አስታውቆ አርሶ አደሮች ቡና ወደ ውጪ የመላክ ፍቃድ እንዲያገኙ የሕግ ማሻሻያዎች መደረጋቸውን ጠቁመዋል። ገልሞ ዳዊት ጅማ አካባቢ በቡና ምርት ላይ የተሰማሩ አርሶ አደሮችን አነጋግሮ ተከታዩን ዘግበዋል። በጅማ ዞን ማና ወረዳ ኸሮ ቀበሌ የሚኖሩት አርሶ አደር ኤልያስ ሀጂ የአራት ልጆች አባት ናቸው። አርሶ አደሩ ካላቸው ሁለት ሄክታር መሬት ላይ የለቀሙትን ቡና አድርቀው በማዘጋጀት ላይ ይገኛሉ። hanga dhaabduu qabdee akka ijoollee sabiyyii tokko guddisuu jechuudha guddiftee amma geessitee iddoo dajaajilaa guddaa hanga geessutti. የቡና ስራ ልክ ሕፃን ልጅ እንደማሳደግ ነው። ከተከልከው ቀን ጀምረህ መንከባከብ አለብህ። ብዙ ድካም እንዲሁም ወጪዎች አሉት። ያንን ሁሉ ወጪ አውጥተህበት፣ ያንን ሁሉ ደክመህበት ለገበያ ስታቀርበው ግን ወጪህና ገቢህ የሚመጣጠን አይደለም። ያለፈው ዓመት ለኢትዮጵያ የቡና ምርት ገበያ የተሻለ ነበር። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ አገሪቱ ለውጭ ገበያ ካቀረበችው ቡና በታሪክ ትልቁን የቡና ሽያጭ ገቢ አግኝታለች። በ2014 ዓ ም 300 ሺ ቶን ቡና ነው ለውጭ ገበያ ያቀረብ ነው። ይህም በአሐዝ ትልቁ ነው። በፊት ከ200 ሺ ቶን በላይ ልከና እናውቅም ነበር። ከዚህ ለውጭ ገበያ ከተላከው ቡና 1.4 ቢሊዮን ዶላር የውጭ ምንዛሪ ተገኝቷል። ይህም በታሪክ ትልቁ የኢትዮጵያ የቡና ገቢ ነው። ኢትዮጵያ በ2014 ዓ ም ለውጭ ገበያ ካቀረበችው 300000 ቶን ቡና 65 በመቶ የሚሆነው ከኦሮሚያ ክልል መገኘቱን አቶ አዱኛ ተናግረዋል። በዚህም ከ2 ሄክታር መሬት በታች ቡና ያላቸው አርሶ አደሮች ምርቱን ለማዕከላዊ ገበያ በማቅረብ የነበራቸው ሚና ትልቅ መሆኑም ተናግረዋል። የጅማ ዞን ማና ወረዳ ነዋሪው አቶ ኤልያስ ኢትዮጵያ ከዚህ ቡና ምርት አገኘች ስለተባለው ገቢ ሲናገሩ አከ ቆቴ ቡላ ያቴቹ ወንቲ ቆቴ ቡላ ዋ አርጌ ተኮንጅሩ ዳማቲ መሌ አብማስ እንጀዳን ቆቴ ቡላን ኩን እንደ አርሶ አደር ያገኘ ነው። ምንም የለም። አሁን እኔ ማለት የምፈልገው የአርሶ አደሩ የቡና ማሳ በትክክል ታይቶ በጥራት እንዲያመርትም ስልጠና ተሰጥቶት ለብቻ እንኳን ለውጭ ገበያ ማቅረብ ባይቻለውም በማኅበር ተደራጅቶ ማቅረብ ቢችል አርሶ አደሩ ህይወቱ እንዲያሻሽል ይችላል እላለሁ። የወረዳና የዞን ግብርና ጽህፈት ቤት ኃላፊዎች ግን አርሶ አደሮች ተጠቃሚ እንዲሆኑ እየሰሩ እንደሆኑ ይናገራሉ። የጅማ ዞን ማና ወረዳ ግብርና ጽህፈት ቤት ኃላፊው አቶ መሀመድ አብደላ ከሰባ በመቶ በላይ የሚሆነው የማና ወረዳ መሬት በቡና ተክል የተሸፈነ እንደሆነ ተናግረዋል። ተርሲሞዳን ካፖ ወጋ በመርህ ደረጃ የተቀናጀ ባይሆንም ካፕ ኦፍ ኤክሰለንስ የተባለ ዓለም አቀፍ የቡና ጥራት ውድድር አለ። ኢትዮጵያ ከሁለት ዓመት በፊት ነው በዚህ ውድድር ላይ መሳተፍ የጀመረችው። በዚህም ዘንድሮ አንድ የሲዳማ አርሶ አደር አንድ ኪሎ ቡናን በ42 ሺህ ብር ሸጠዋል። አንድ የጅማ ዞን ጌራ ወረዳ አርሶ አደርም በዚሁ ውድድር አንድ ኪሎ ቡናን በ6 ሺህ ብር ሸጠዋል። ከዚህ ወረዳ አንድ ገበሬ ብቻ ነው የመጀመሪያዎቹ ሀምሳ ሰዎች ውስጥ መግባት የቻለው። ስለዚህም እኛ የቡና አምራች ወረዳ ስለሆንን ስልጠና ሰጥተን አሁን ብዙዎች የቡና ምርታቸውን በጥራት በመሰብሰብ ላይ ናቸው። እናም ይህን ውድድር ያሸንፋሉ ብለን ነው እየተጠባበቅን ያለ ነው። ነገር ግን ካላሸነፉስ የሚለው ነው። ለዚህም መንግሥት አማራጭ መፍትሔ እያዘጋጀ ነው። የጅማ ዞን ግብርና ጽህፈት ቤት ኃላፊ አቶ ማምር አባ ፊጣ የዞኑ 530ሺ ሄክታር መሬት በቡና ተክል የተሸፈነ እንደሆነና ከዞኑ ነዋሪ 60 በመቶ የሚሆነውም ኑሮው በቡና ምርት ላይ የተመሰረተ እንደሆነ አስረድተዋል። ጎታንደር በኔ ቡኒ ወደ ነገኛ ብራንዲንግ ቀቡ ገባ ይደለ ዱኛት ቡኒ ጅማ አንበይ ቀሙ ቱር የሮ ገባ ግዱ በላይ ሳቀቀቡ ብራንዲ ቢየ ብራቲን ይ ገረብ ይ አላ በህት ንጉርጉረም ዱጋንጅሩ ካን ቡና ላለፉት ዓመታት የራሱ የሆነ ብራንድ አልነበረውም ለማዕከላዊ ገበያ ሲቀርብ በሌላ ስም ነበር ለውጭ ገበያ ሲቀርብ የነበረው ላለፉት ሁለት ዓመታት ከዞን አስተዳዳሪ ጋር ሆነን የጅማ ቡና ምርትን በመከፋፈል በሶስት ብራንድ ማለትም በጅማ ዙሪያ ያሉትን በጅማ በሊሙ አካባቢ የሊሙ ኢናሪያ ቡና በሚል ጎማ ወረዳ አካባቢ ያለው የቡና ምርት ደግሞ የከታ ሙዱጋ ቡና በሚል ብራንድ ለማዕከላዊ ገበያ እንዲቀርብ አድርገናል ይህን ሥራ ለመሥራት አንድ ዓመት ፈጅቶብናል የዞኑ ግብርና ጽህፈት ቤት ኃላፊ አቶ ማምርጣ አባፊጣ ኢትዮጵያ ቅርብ ጊዜ ከተቀላቀለችው ውድድር በተጨማሪ አርሶ አደሮች የቡና ምርታቸውን በተሻለ ዋጋ እንዲሸጡ በማህበራት የማደራጀቱ ሂደት በተግባር ላይ መዋሉንም ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ ባለስልጣኑ አርሶ አደሮች ተጠቃሚ እንዲሆኑ እየወሰደ ነው ያሉትን እርምጃም አብራርተዋል። ለፍሲ ከናንዶ ቱሬን ኮቴ ቡላንቶ ኮቡነሳ ከንኒ ጉርጉረችው ደንደው ቡነ ዲማ ቆፈረ አችመ ማሳ ሰረት ይታይ ፍሬ ከዚህ በፊት በነበረው ሕግ አንድ አርሶ አደር የቡና ምርቱን መሸጥ የሚችለው በማሳው ላይ ብቻ ነበረ። ምርቱ የተሻለ ዋጋ እንዲያገኝ ለማድረግ የመደራደር መብት አልነበረውም። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በትግራይ ነጻነት ግንባር ህወሓትና በኢትዮጵያ መንግስት መካከል የተካሄደውና ለሁለት ዓመታት የዘለቀው በሁለቱም ወገን እጅግ የከፋ ውድመት ያስከተለው ግጭት እንዲያበቃ ያስቻለ ስምምነት እንደ አውሮፓውያኑ የቀን አቆጣጠር ባለፈው ኅዳር ወር ተፈጽመዋል ሲል የዕለቱ ርዕስ አንቀጽ በሁለቱ ወገኖች መካከል የተደረሰውን ስምምነት በማስታወስ ይንደረድራል። ስምምነቱን ተከትሎም ሁለቱ ወገኖች ወደ ትግራይ የሚላከው ያልተገደበ ሰብአዊ እርዳታና አስፈላጊ አገልግሎቶች እየቀረቡ ያሉበት መንገድ እንዲቀጥል እንዲሁም ህወሓት ትጥቅ እንዲፈታና ሁሉም የውጭና የፌዴራል መንግስት አካል ያልሆኑ ኃይሎች ከትግራይ እንዲወጡ የሚጠይቀውን የስምምነቱ ውል ቀስ በቀስ ተግባራዊ እያደረጉ ነው ያለው ርዕስ አንቀጽ አክሎም ሁሉን ያሳተፈና ሁሉን አቀፍ አገራዊ የሽግግር ፍትህ ሂደት ያለው ተፈጻሚ መሆኑን በሁለቱ ወገኖች የተፈረመው ስምምነት እንደሚጠይቅ ይዘረዝራል። ኢትዮጵያ መንግሥት በአብዛኛው የትግራይ ክልል ከሁለት ዓመት በላይ ለዘለቀ ጊዜ ተቋርጦ የነበረው የኤሌክትሪክ ኃይልና የስልክ አገልግሎት ለመጀመሪያ ጊዜ እንዲቀጥል፣ የእርዳታ አቅርቦትም እንዲገባ ማድረጉን በመጥቀስ እያገባደድን ባለነው የጥር ወር መጀመሪያ ህወሓት ታንኮቹና ተወንጫፊ መሣሪያዎቹን ጨምሮ ከባድ መሣሪያዎቹን ለአፍሪካ ህብረት ማስረከቡን የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቀው ርዕሰ አንቀጽ አውስተዋል። በምላሹም የኤርትራ ጦር ለብዙ ወራት ተይዘው ከነበሩ የትግራይ ከተሞችና አካባቢዎች ለቀው በመውጣት ወደ ኤርትራ ድንበር መሻገር ጀምረዋል ነው ያለው። ዩናይትድ ስቴትስ አፍሪካ ህብረት መሩን የሰሜን ኢትዮጵያን የሰላም ሂደት እንደምትደግፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ የተናገሩትንም ጠቅሰዋል። ጦርነቱን ለማቆም ከጥቂት ወራት በፊት የተደረሰውን ስምምነት ቁልፍ ነጥቦች ተግባራዊ በማድረግ ረገድ በተከታታይ እየታየ ያለውን እድገት እንዲሁም የአፍሪካ ህብረት የአፈጻጸም ክትትልና አረጋጋጭ ጥምር ቡድን እየተጫወተ ያለውን አዎንታዊ ሚና እናደንቃለን። በኢትዮጵያ የሰላም ስምምነት ሂደት ላይ ያተኮረው የዕለቱ ርዕሰ አንቀጽ በመቀጠል የኤርትራ ኃይሎች ከኢትዮጵያ መውጣት መጀመራቸው እናውቃለን። በደቡብ አፍሪካ በተካሄደው ድርድር በተደረሰው ስምምነት መሠረት ሁሉም የውጭ ኃይሎች ከአካባቢው እንዲወጡ የሚለውን ጥሪ በድጋሚም እናስተጋባለን ሲሉ ቃል አቀባዩ የተናገሩትን ያስታውሳል። የኤርትራና ሌሎች ኃይሎች ከአካባቢው መውጣት ዘላቂ ሰላም ለማምጣት የተሟላ ሰብአዊ አቅርቦት ለማሳካትና የኢትዮጵያን የግዛት ጥብቅነት ለማረጋገጥ ወሳኝ እርምጃ ነው። ዩናይትድ ስቴትስ እንደ አውሮፓውያን የቀን አቆጣጠር ህዳር ሁለት ሁለት ሺ ሁለት ዓመተ ምህረት የተደረሰውን ስምምነት ተግባራዊ ለማድረግና ዘላቂ ሰላምን ለማስፈል ለተያዘው ጥረት የምትሰጠውን ድጋፍ አጠናክራ ትቀጥላለች። ይህም በግጭት ወደ ተጎዱ የሰሜን ኢትዮጵያ አካባቢዎች ዓለም አቀፍ የሰብአዊ መብት መርማሪዎች ማሰማራትን ይጨምራል። አሁንም ቀጣይ ሥራዎች አሉ። ሆኖም ሂደቱ ተስፋ ሰጪና የኢትዮጵያ ሕዝብ ተስፋ እንዲያሳድር የሚያደርግ ነው ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ የተናገሩትን ጠቅሰው የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጭ ተመልካቾቻችን፣ የዛሬዋ በቃ። ነገ እንገናኝ።